የዕለተ ማክሰኞ ጥር 18 2013 ዓ ም የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምሯል። እንደምን አምሽታችኋል ክቡራን አድማጮች። ወደ ዕለቱ መሰናዶች ከማለፋችን በፊት ለዛሬ መራር ጠን ካዘጋጀናቸው ጥቂቶቹን እናሰማችሁ። በመጀመሪያ ዲግሪ ተማሪዎች መጨረሻ አካባቢ መመረቂያ ጽሁፍ ይጽፋሉ። ፕሮፖዛል እንዴት ይጻፋል? ቴሲስ መመረቂያ ጽሁፍስ እንዴት ይጻፋል? በዩኒቨርሲቲ ደረጃ ያሉ አዳዲስ መምህራን አሉ፣ ልምድ ጉዞ የሌላቸው። ለእነሱ ደግሞ ፕሮጀክት ዊኒንግ ፕሮፖዛል የሚባል አለ፣ እንዴት ይጻፋል የሚል ስልጠና ነው። በዩቲዩብ አማካኝነት የድጋፍ ትምህርቶችን እያዘጋጁ ለተማሪዎች የሚያቀርቡት ላለፉት 13 ዓመታት በጅጅጋ ዩኒቨርሲቲ የማይክሮባዮሎጂ መምህርና ተመራማሪ የሆኑት ዶክተር አያሌው ንጉሴ ናቸው። ስለ ስራቸውና አጠቃላይ የትምህርት ጥራት ዙሪያ አነጋግረናቸዋል። በጎዳና ላይ የማያቸው አረጋውያንን ተቸግሮ ነበር ህጻናትን ያለኝን ብር እየዘረዘርኩ እየዘረዘርኩ ከሃምሳ በላዩን የማድርገው ግን ጎዳና ላይ ለፈረ የምሰጠው ማለት ነው። አሁን ደግሞ የሰማችሁት ወጣት በአምቦ ከተማ በሚያደርጋቸው ሰናይ ተግባራት የሚታወቀው ኢዮኤል ከበደ ነው የምሽቱ እንግዳችን ነው። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። ፕሮግራሙን በመምራት አብሬያችሁ ማመሻው ስመኝሽ የቆየነኝ በቅንብሩ ኤልያስ አስማረ አብሮኛለ። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎችን ሰማለን። ሀብታሙ ስዩም። አመሰግናለሁ ስመኝሽ። ኢትዮጵያንና ዓለም አቀፍ ድርጅቶች በትግራይ ክልል ሕይወት አድን ድጋፍ ማድረግ እንዲችሉ የበለጠ ሥራ መሰራት እንዳለበት ተሰናባቹ የአሜሪካ አምባሳደር ማይክል ሬይነር ተናግረዋል። በሌላ በኩል የኤርትራ ወታደሮች በትግራይ የሚያደርጉት እንቅስቃሴ እንደሚያሳስባቸው የገለጹት አምባሳደሩ በፍጥነት እንዲያበቃም ጥሪ ማድረጋችንን እንቀጥላለን ብለዋል። ግድያዎችን፣ የፆታ ጥቃቶችንና የሰብአዊ መብት ጥሰቶችን በተመለከተ ተጨባጭነት ያላቸው ሪፖርቶች ላይ በትግራይ እንደዚሁም መተከልን በመሰሉ ሌሎች ቦታዎች ገለልተኛ መጣራት እንዲደረግም ጠይቀዋል። ሆኖም የኢትዮጵያ መንግስት በትግራይ ያካሄደው ወታደራዊ ዘመቻ የማንኛውም መንግስት መብትና ግዴታ መሆኑን አምባሳደሩ ጠቁመዋል። የትግራዩ ጦርነት የተካሄደው የአገሩን የግዛት አንድነት፣ የሕዝብን ደህንነት የመጠበቅ ግዴታ ባለበት የፌዴራል መንግስትና ህገወጥ በሆነ የትጥቅ አመጽ መካከል እንደሆነም አምባሳደሩ ገልጸዋል። በጋምቤላ ክልል በሚገኙ እስር ቤቶች ውስጥ ከፍተኛ የመብት ጥሰቶች እየተፈጸሙ መሆናቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። በተቃዋሚ ፓርቲዎች ላይም እስርና እንግልትን ጨምሮ የአባላት ቤተሰቦችም ከመንግስት ስራ እስከ መታገድ የሚደርስ በደል እንደሚደርስባቸው ኮሚሽኑ ገልጿል። የኢትዮጵያ ሰብአዊ መብቶች ኮሚሽን ከታሳስ 12 እስከ ታሳስ 15 ድረስ በጋምቤላ ከተማና በአኝዋክ ዞን ያደረገውን ጉብኝት ጠቅሶ ኮሚሽኑ ይፋ ባደረገው የጽሑፍ መግለጫ በተለያዩ እስር ቤቶች የሚገኙ ሰዎች አያያዝና ሰብዊ መብቶች አጠባበቅ በአፋጣኝ ሊሻሻል እንደሚገባም አሳስቧል። በጋምቤላ ከተማ ማረሚያ ቤት ከታህሳስ ወር መግቢያ ጀምሮ በኦነግ ሸኔ አባልነት ተጠርጥረው በእስር ላይ የሚገኙት ሁለት የአስራ አንድና አንድ ዓመት ህፃን ወንዶች እንዲሁም የአስራ አራት ዓመት ህፃን ሴት ከእስር እንዲለቀቁና በሕፃናቱ ላይ ድብደባ ያደረሱባቸው የጸጥታ አባላት ላይ በአፋጣኝ ምርመራ እንዲደረግባቸው አሳስበዋል። የዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት ባለፈው ሳምንት ያሳለፈውን የቀድሞ ፕሬዚደንት ዶናልድ ትራምፕ እንዲከሰሱ የሚጠይቀውን ክስ ዛሬ በይፋ ወደ መወሰኛ ምክር ቤቱ ሊልክ ነው። ምክር ቤቱ የወሰነው ትራምፕ ለስልጣን ሲሉ በዚህ ወር መጀመሪያ ላይ ደጋፊዎቻቸውን በምክር ቤቱ ላይ በደቦ የፈጸሙትን ጥቃት በማነሳሳት ወንጀል እንዲከሰሱ ነው። ታሙን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን ወደ ቀዳሚው ፕሮግራማችን እንለፍ። ባለፉት ሶስት አስርት ዓመታት ኢትዮጵያ ውስጥ ከአንደኛ ደረጃ እስከ ዩኒቨርሲቲዎች ድረስ ያሉ የትምህርት ተቋማት ቁጥር በከፍተኛ ሁኔታ ጨምሯል። ይህ የቁጥር እድገት ግን ብቻውን በትምህርት ዙሪያ ያሉ ዘርፈ ብዙ ችግሮችን አላቃለለም፣ በሀገር እድገት ላይም የሚፈለገውን ለውጥ አላመጣም። ይልቁንም በስፋት የሚስተዋለው የትምህርት ጥራት ጉድለት በማህበረሰብ ላይ አሉታዊ ተጽዕኖችን እያስከተለ ነው። ይህንን ጉዳይ ወደፊት በስፋት የምንዳስሰው ቢሆንም ለዛሬ በተለይ የሁለተኛ ደረጃና የከፍተኛ ትምህርት ተቋማት ተማሪዎችን ብቃት ለማሻሻል በዩቲዩብ አማካኝነት የድጋፍ ትምህርቶችን እያዘጋጁ ለተማሪዎች የሚያቀርቡ የጅጅጋ ዩኒቨርሲቲ መምህር እንግዳ አርገን ጋብዘናል። እንግዳችን ዶክተር አያሌው ንጉሴ ይሰኛሉ። በትምህርት ጥራትና ከዛ ጋር አያይዘው በሚሰሯቸው ስራዎች ዙሪያ አነጋግሬያቸዋለሁ። ቀጥሎ ይቀርባል። ተራያሌው ንጉሴ ላለፉት አስራ ሶስት ዓመታት በጅጅጋ ዩኒቨርሲቲ የማይክሮባዮሎጂ መምህርና ተመራማሪ ሆነው፣ በተጨማሪም ከክፍል መምህርነት አንስቶ እስከ ኮሌጅ አመራር ሆነው ሲያገለግሉ በስፋት ያስተዋሉትና እጅጉን የሚያሳስባቸው የተማሪዎች ብቃት ማነስ ነው። የዩኒቨርሲቲ ላይ ተማሪዎችን ተቀብለን ፎርም እናስሞላለን። የፆታ፣ እድሜ፣ ቤተሰብ ባክግራውንድ የመሳሰሉ ዝርዝር መረጃዎች ይቀርቡና ያው ተፈርመው ይገባል ወደ ሪጅስትራር እና ያንን ስናስሞላ ብዙ ጊዜ የምናየው ነገር አለ። ኢቨን በቃ የባክግራውንድ ኢንስትሪያቸው ኢንስትሪዎቻቸውን የፋሚሊያቸውን ሁኔታ የስራ የመሳሰሉትን በእንግሊዝኛ አስተካፍሉ ለመጻፍ እንኳን የሚቸገሩ በጣም ብዙ ተማሪዎች ያጋጥሙናል፣ ስንቀበል ማለት ነው። ስለዚህ ችግሩ ከታች ተያይዞ የመጣ ነው። ለዚህ የተማሪዎች ብቃት ማነስ በዋናነት አስተዋጽኦ የሚያደርገው በኢትዮጵያ በየጊዜው እያሽቆለቆለ የሚሄደው የትምህርት ጥራት መሆኑን ዶክተር አያሌው ያሰምሩበታል። ከአንደኛ ደረጃ ጀምሮ በከፍተኛ ቁጥር የተስፋፉት የትምህርት ተቋማት በቂ ዝግጅት ሳይኖራቸው ቁሳቁስ ሳይሟላላቸውና በበቂ ሁኔታ የሰለጠኑ መምህራን ሳያገኙ የሚያስተምሯቸው ተማሪዎች በትምህርት ምዘና ወቅት የሚያመጡት ውጤት እጅግ ዝቅተኛ ከመሆኑ በተጨማሪ አገሪቱ የምታገኘው አምራች ኃይል ላይም ከፍተኛ ተጽዕኖ እያደረገ ነው። እንግዲህ አዲሱ የትምህርት ፖሊሲ ስርዓቱ ለውጥ ከመምጣ በኋላ በተለይ ከአንድ እስከ አራት ድረስ በቀጥታ ማሳለፍ ላይ ነው ሲሞከር የነበረው ቅመ ወደቅ የሚባል ጉዳይ አልነበረም። ከዛ በኋላ እንደገና የቋንቋ ይሾች በተለይ እያንዳንዱ ክልል በአፍ መፍቻው መማር አለበት የሚል ጉዳይ መጣ። ስምንተኛ ክፍል ከደረሱ በኋላ ነው ወደ እንግሊዝኛ ማለት የሚጀምሩት። ከዛ በኋላ ምንድነው ነው እስከ ዘጠኝ ድረስ እንግሊዝኛን እንዳንድ ሳብጀክት ብቻ ነበር የሚወሰደው። ያ ሁኔታ አንደኛ በቋንቋ በጣም ደካማ ተማሪዎች በየኤሌመንተሪ እና ሃይስኩል ተማሪዎቹ እንዲወጡ ተደርጓል። ሁለተኛ ደግሞ የተማሪ ቁጥር በደከፍተኛው ተጨምሯል። የመምህራን ቁጥርም የስልጠናው ጥራት በዛው ተዛማጅነት ስለቀነሰ በብቃት ዝግጅት ያላደረገ ወይ ደግሞ በጥራት ያልሰለጠነ መምህር የሚያሰለጥኗቸው መምህራኖችም የራሱ የሚፈጥረው ችግር አለ እና ይሄ እንግዲህ እንግዲህ የተንቀባለለ ዩኒቨርሲቲ ይደርሳል። በበቂ ሁኔታ ያልሰለጠኑ መምህራን በከፍተኛ የትምህርት ተቋማት ውስጥም እንደሚገኙ ዶክተር አያሌው ያስረዳሉ። ዩኒቨርሲቲ ላይም ስትመጪ የመጀመሪያ ዲግሪ መምህራን ናቸው እንግዲህ ጥሩ ውጤት ያገኙ ተብለው በተለምዶ ሰቅሎ መቅረት የሚባል ነገር አላለም በዛ ያስቀሯቸውና ቀጥታ እንደተመረቁ ያለምንም ልምድ ያለምንም ፔዳጎጂ ስልጠና ቀጥታው የሙያ ማሰልጠንና ዩኒቨርሲቲ ተማሪዎችን የማስተማር ውስጥ ገቡት። ከፍተኛ የሆነ የመጀመሪያ ዲግሪ መምህራን ነበር ያለው በየዩኒቨርሲቲው። ቀስ በቀስ በእርግጥ ይሄ እየተቀረፈ መጥቷል። አሁን በሁለተኛ ዲግሪ እና በተለይ በሁለተኛ ዲግሪ ደረጃ በየተቋማቱ የመምህራን መስፋፋት አለ። ነገር ግን በሚፈለገው ደረጃ አልሄደም። ሌላው በከፍተኛ የትምህርት ተቋማት ውስጥ በከፍተኛ ሁኔታ እየጨመረ የመጣውና ለትምህርት ጥራቱ ማሽቆልቆል የራሱን ሚና የሚጫወተው ደግሞ በእንግሊዘኛ ፕላጃሪዝም ተብሎ የሚጠራው የመመረቂያ ስራዎቻቸውንም ሆነ ሌሎች የጥናት ጽሁፎቻቸውን ከሰው ሀሳብ በመውሰድ ወይም በመስረቅ የሚሰሩ ተማሪዎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱ ነው። በተለይ ከኢንተርኔት መስፋፋት ጋር ተያይዞ ይህ ችግር እየተባባሰ መምጣቱን ዶክተር አያሌው ያስረዳሉ። ዶክተር አማረ አስገዶም ጥናት ሰርተው ነበር በዚህ ጉዳይ ላይ አንደኛ አብዛኛው አብዛኞቹ ስራዎች ቴሲሶች በግዢ ተሰርተው እንደሚቀርቡ ጥናት አቅራቢዎቹ የሌላውን ስራ ሸምድደው ፓወርፖይንት አዘጋጅተው ፓወርፖይንቱን ፕሬዘንት እንደሚያደርጉ፣ ዳታ ኩኪንግ የሚባል አለ። በውሸት ፊልድ ሳይሄዱ ቤት ቁጭ ብለው ዳታ ተሰብስበናል ብለው ውሸት የሚሰሩም እንዳሉ በዚህ ጥናት ተጠቅሰዋል። እንደገና ደግሞ በብዛት እኒህ ምሁር እንደጠቀሱት አዲስ ርዕስ ከመምረጥ ይልቅ በፊት የተሰሩ እና ለመኮረጅ የተመቹ ላይ ያጠነጥናሉ ተማሪዎች። ስለዚህ ምንድን ነው አብዛኞች ዝንባሌያቸው ምንድን ነው? ሁለተኛ ዲግሪ ነው። ሁለተኛ ዲግሪ ስራዎች ራሱ ከጊዜ ጊዜ በከፍተኛ ሁኔታ እየተሽቆለቆለ ነው ያለው። እነዚህና በትምህርት ዙሪያ የሚታዩ ተደራራቢ ችግሮች ናቸው። ዶክተር አያሌውን ሀሁ ክላስ የተሰኘ የዩቲዩብ ቻናል በመክፈት ማህበራዊ ሚዲያን ለተማሪዎች የትምህርት ድጋፍ ለመስጠት እንዲጠቀሙ ያነሳሳቸው ላለፉት ሁለት ወራትም ከሌሎች በጎ ፈቃደኛ መምህራን ጋር በመሆን ከዘጠነኛ እስከ አስራ ሁለተኛ ክፍል ላሉ የሁለተኛ ደረጃ ተማሪዎችና ለዩኒቨርሲቲ ተማሪዎች ተከታታይ ትምህርቶችን እየሰጡ ይገኛሉ። ለሀይስኩል ተማሪዎች ከእንግሊዝኛ፣ ሂሳብ ባዮሎጂ፣ ኬሚስትሪ፣ ፊዚክስ እና ለሶሻል ሳይንስ ወይ ደግሞ ማህበራዊ ሳይንስ ተማሪዎች ደግሞ ኢኮኖሚክስ እናስተምራለን። በዚህ በኩል ደግሞ ሁለት ትምህርት ነው የምሰጠው። አንደኛው ሪሰርች መደርስ ከአራት እስከ አምስት ወር ድረስ የሚቆይ ሰፊ ስራ ነው ማለት ነው። ለመጀመሪያ ዲግሪ ተማሪዎች መጨረሻ አካባቢ መመረቂያ ጽሁፍ ይጽፋሉ። ፕሮፖዛል እንዴት ይጻፋል? ቴሲስ መመረቂያ ጽሁፍስ እንዴት ይፃፋል? በዩኒቨርሲቲ ደረጃ ያሉ አዳዲስ መምህራን አሉ፣ ልምድ ብዙ የሌላቸው። ለእነሱ ደግሞ ፕሮጀክት ዊኒንግ ፕሮፖዛል የሚባል አለ፣ እንዴት ይጻፋል የሚል ስልጠና ነው። ሌላው ደግሞ ማይክሮባዮሎጂ በሙያዬ ከአንድ ወር እንደዚህ በኋላ ይጀመራል። የዩቲዩብ አስተምሮ ለኢትዮጵያ አዲስ ይሁን እንጂ በዓለም ላይ ግን ተፈላጊ የሆነ የመጣ የመማሪያ ዘዴ ሆኗል። ኢትዮጵያ ውስጥም ወደፊት የመለመድና ከክፍል ትምህርት ጎን ለጎን ጥሩ አጋዥ መሆን ተስፋ እንዳለው ዶክተር አያሌው ባደረጉት አነስተኛ ጥናት አረጋግጠናል ይላሉ። ስለሆነም የሀሁ ክላስ ጅማሬ በትምህርት ቢሮዎችና የትምህርት ተቋማት ከታገዘ ለትምህርት ጥራት መሻሻል አንድ አስተዋጽኦ ሊያደርግ ይችላል። ለአሜሪካ ድምጽ ዘገባ ስመኞሽ የቆየ ከፌርፋክስ ቨርጂኒያ እንግዳችንን ዶክተር አያሌው ንጉሴን በአድማጮች ስም አመሰግናለሁ እያዳመጣችሁት ያላችሁት ጋቢና ቪኦኤ ነው ዝግጅታችን ይቀጥላል ኢዮኤል ከበደ በአምቦ ከተማ እያደረጋቸው በሚገኙ ሰናይ ተግባራት የሚታወቅ ወጣት ነው። በከተማው ነዋሪዎች ዘንድ የሚታወቀው የአምቦ ሕጻናትና አረጋውያን በጎ አገልግሎት ሲል በመሰረተው ተቋም ነው። ለበርካታ አረጋውያንና ሕጻናት ሕይወት መቃናት ምክንያት እየሆነ የሚገኘውን ይህን ወጣት የአምቦ ዘጋቢያችን ናኮር መልካ አነጋግሮ ቀጣዩን ዘገባ ልኳል። ወጣት ኢዮኤል ከበደ ይባላል። በአምቦ ከተማ ተወልዶ ያደገው ይህ ወጣት የአምቦ ህፃናትና አረጋውያን በጎ አገልግሎት ድርጅትን መስርቶ ለበርካታ ህፃናትና አረጋውያን ድጋፍ እያደረገ እንደሚገኝ ተናግሯል። ወደዚህ በጎ አገልግሎት ተግባር እንዲገባ ምክንያት ስለሆነውም ይገልጻል። ኢዮኤል አቶሆንጃ አደኩኝ። ለትምህርት አዲስ አበባ ገባሁኝ። ከዛ ሳልጨርስ ወጣ ወደ ሌላ አገር ወደ ካናዳ ገብቼም ተምሬም ከዛ በኋላ ወደዚህ በጎ አገልግሎት ማለት ነው የገባው። ከድሮም ጀምሮ ከትንሽ ከትንሽነት ውስጥ ያደገ መሰለኝ። ሼር በማድረግ አምናለሁ፣ ያለን በማጋራት በእንደዚህ አይነት ነገሮች አምናለሁ እና በዚህ አይነት ነገር ያገኛል ብዙ ጓደኞች ትልቅ ቸርነኝ እንዲህ ያልኩ አይደለም ግን፣ ውስጥ ያለ ነገር እና ውስጥ ያለ ነገር ትኖራለ፣ ሳትወድ በግድ ወደዛ መስመር ላይ ትገባለህ። ድርጅታችን ስም ማለት ነው ነው አምቦ ህጻናትና አረጋውያን በጎ አድራጎት ድርጅት ነው የሚለው ሳነሳ ሲጀምር ይሄን ነገር አምቦ ላይ ብቻ ሳይሆን አምቦ በጎ በማድረግ ግም የምትታወቅ ሀገር ነች ብዬ ማለት ነው እና በሀገሪቷ ዙሪያ በተለያየ አቅጣጫ ይህንን የበጎ አድራጎት ሁለቱንም ያማከለ ህጻናትንና አረጋውያንን ያማከለ ሴንተር ስለሌለ በብዙ ስፍራ ላይ እና እነዚህን ችግሮች ደግሞ በብዙ ቦታዎች ላይ ስላዩ ከዛ አንጻር ነው ስሙን ያወጣው። ሁለትም ከተመሰረተ አንድ ሰባት ወር ነው። ከዛ ወደ ስራ ከገባን ደግሞ ወደ አምስት ወር ሊሆነን ነው ማለት ነው። እንዲጀምር ያነሳሳኝ መጀመሪያ ካናዳ ወደ እዚህ በአንድ አጋጣሚ ከሰባት ዓመት በፊት መጥቼ ያየኋቸው ነገሮች ከባድ ነበሩ ማለት ነው። በጎዳና ላይ የማያቸው አረጋውያንን ተቸግረው የነበር ህጻናትን ያለኝን ብር እየዘረዘርኩ እየዘረዘርኩ ከሀምሳ በላዩን የማድርገው ግን ጎዳና ላይ ላበረ የምሰጠው ማለት ሁሌ እንዲያድርጌ የምወጣው ሆኖ ማለት ከዛ ጊዜ በኋላ ወጣቱ ወደዚህ በጎ አገልግሎት ተግባር ለመግባት የገዛ ንብረቱን መሸጡን ገልጿል። በአሁኑ ጊዜ በጎ ፈቃደኞች እና አንዳንድ ድርጅቶች ከጎኑ የቆሙ መሆኑን በመጥቀስ ለወደፊቱ ስላቀደውም አብራርቷል። የፊኒሽ ግሩፖች ነበረው ፊንላንዳውያን ማለት ነው። እና ነሪታ ይባላሉ፣ ነጃስሚን ይባላሉ እና ሆነ አጋጣሚ ስንተዋወቅ ጠቅላይ ቶማስ የሚባል ልጅ አለና ን ያገናኘታል። ከዛ ወራን ከኔ ጋር ከተነጋገርን በኋላ መጥታችሁ ማየት ትችላላችኋል። ሶስት ሆነን እንመጣለን ሲሉ ሶስት ሆናችሁ የምትመጡ ከሆነ ብዙ ሰዎች ችግረኞች ስላሉ ሁለት ሁለት ሻንጣ ይዛችሁ ልብስ እና ጫማ ይዛችሁ ነው እና ከዛም በኋላ እሱንም እንሰጣችኋለን እንዲያርጋችሁ የምትመጡ ከሆነ መምጣት ትችላላችሁ፣ ካልሆነ አልኳቸው አትመጡ ምናምን አልኳቸው። ማለት በጣም ገረማቸው መጡ። አይ ልብሱን ይዘው የተለያየ ነገር ዲስትሪቢዩት አደረግን እና አብረን ብንሰራ ደስ ይለኛል አለች። ሄዱ እነሱም አስበውበት ወዲያው ኮሚኒኬት አደረጉኝና በጀት በጀቱ ማለት አምስት መቶ ዩሮ መጀመሪያ ላይ እንትን ሲሉ እኔ እነሱ በጀት ሲበጅቱ ለአስር ሰው እኔ በዛ በጀት ማለት ነው እና ወደ ስልሳ ሰዎች አካባቢ መረዳት እንዲችሉ እንዳቅም እንዳቅም እንደ ማለት ነው። እነሱ አንድ ሺህ አምስት መቶ ዩሮ ይረዱ። ይሄ ደግሞ የወጪያችንን ስልሳ ፐርሰንት ብዬ ነው የመጠ መቶ ሀያ ሺ መቶ አስር ሺ ወጪያችን ይህን ያህል ነው። እነሱ ደግሞ ከበር የሚያደርጉት ወደ ስልሳ ሺህ አካባቢ ነው ማለት ነው። እኔ አርባ ሺህ ለራሴ ላይ መድብ ያለሁት ከዛ በተረፈ ደግሞ ሰዎች ልባቸው ሲነሳሳ ከከሌ እባካችሁን የምለው ነገር የለም። ያለውን የምንሰራውን ስራ ግን አሳይናል። ሰዎች ልባቸው ይነሳሳና የሚችለው ሀምሳ ዶላር የሚችለው ሀያ ዶላር የሚችለው ደግሞ መቶ ብር ሁለት መቶ ብር የሚሰጠኝም ሰው እንደ ማለት ነው። እና እነዚህ ሙላ አንድ ላይ ያመጣቸውን መቶ ሺህ ምናምን ማለት ሙላ ን ይሄንን ነገር ሰራተኞች አሉ። የስራ ድልን ፈጠራ በተመለከተ አስራ አንድ ሰራተኞች ያለን ማለት ነው። እኔ ቮለንቲር ነኝ የምከፈለው እንትን የለኝም ሁሉም ግን ኮሚትድ ሆነው ነው የሚሰሩ። ወይዘሪት ዝናሻ ጀማ የበጎ አድራጎቱ ድርጅት መርሃ ግብር አስተባባሪ ነች። በአሁኑ ጊዜ ድጋፍ ስለሚደረግላቸው ግለሰቦችና ስለ ኢዮኤል ያለችዋላት የአምቦ የልጆችና አረጋውያን በጎ አድራጎት ድርጅት አጠቃላይ ወደ ስድስት መቶ ሰዎችን በአምቦና በአምቦ ዙሪያ ያለ ሰዎችን ይረዳል። ከእነሱ ውስጥ ሶስት መቶ ሃያዎቹ የምናገኘው መርዳታ ዳይሬክት የሚያገኙ ሰዎች ናቸው። ሰላሳ ስምንቱ ደግሞ በሴንተር ውስጥ የሚረጉ ሰዎች ናቸው። ሴንተሮች ስንል ሁሉንም ነገር ትበላቸው ነው። ምግብ፣ አልባሳት፣ ጣማሆን ማኪን ቤት ንችላቸዋለን። እንደዚህ ነው የምናኖራቸው አረጋውያን። እንደዛውም ደግሞ የጎዳና ልጆች በጎዳና እኛ ጋር የሚኖሩ ልጆች አሉ። የድርጅቱ መስራት ስንል የተከበደ ነው። የአምቦ ተወላጅ ነው እንደምናውቀው፣ አምቦ በጦርነት በብዙ ነገር የተጎዳሽ ከተማ ነች። ብዙ ችግርተኞች ያሉባት ከተማ ነች። እቺን አገሬን እቺን የፖለቲ ከተማ እንዴት ልርዳ በሚል ነው የጀመረው። በዚሁ ሀሳብ ጀምሮ አሁን ስራው ላይ ነው ተግባሪም እንደ መሆኑ መጠን ጥሩ ተስፋ የሚሰጡ ነገሮች አሉ። የሰዎች ሪስፖንስም በጣም ደስ የሚል ነው። ድጋፍ ከሚደረግላቸው ሕጻናትና ሀረጋዊያን መካከልም ያነጋገርኳቸው እንዲህ ብለዋል። ስሜ ተመዝገን ተረፈ ነው። እሺ። ጎዳና ላይ ነው የምኖረው። ሲጋራና ጭሳለን፣ ጫት እንበላለን አረቄን ጠጣለን፣ እንሰክራለን። ማዳበራ ውስጥ ነው የምናድረው፣ መሬት ነው የምናድረው። እኔ አሁን ደና ሁኔታ ውስጥ ነው ያለሁት እዚህ ልጆችን አሳድጋሉ ምናምን ስለሆነ እኔ መጥቼ እዚህ ቁጭ ስል እዩል ከውጭ አንስቶኝ ወደ ቤቱ አስገባኝና፣ እዚህ አሁን እዚህ እየኖርክ ነው። ምግባችን ጥሩ ነው፣ ልብሳችን ጥሩ ነው፣ ሁሉም ነገር ጤንነታችን ሁሉም ደና ነው። አሁን እሱ እያኖረ ነው በስራት። ለወደፊቱ ምንድን ነው መሆን የምፈልገው እኔ እንደ ዩኤል አድርጌ ልጆቹ ማሳደግ ነው የምፈልገው። ድባቤ ውርሳ አማማናዮኑ ክነ ኬልተንዲራ ድባቤ ውርሳ እባላለሁ። አሁን ዩኤል በሰጠኝ ቤት ውስጥ ነው የምኖረው። እግዚአብሔር ባዘጋጀልኝ ቦታ ነው የምኖረው። ከዚህ በፊት የሰው ትራፊ በልቼ ምቹ ባልሆነ ሁኔታ ጎዳና ላይ ወጥቼ ነበር ስኖር የነበረው። አሁን ፈጣሪ ዩኤልን ሰጥቶኛል። አሁን ሰላምና ጤና አግኝቻለሁ። እሱን እየመድረግኩ እኖራለሁ ብለዋል። ለወጣቶችም ተከታዩን መልእክት አስተላልፏል። ወጣት ዩኤል ለውጥ ማምታት እንችላለን። በአካባቢያችን፣ በቀበሌያችን፣ በሰፈራችን፣ በቤታችን ለውጥ ማምጣት እንችላለን። አምሳ ሎሚ ለብዙ ሰው ጌጡ ዳንስ ደግሞ ሸክሙ ነው አደለም የሚለው ስለዚህ በየአካባቢያችን ማለት ነው እና ለውጥ ማምጣት እንችላለን። ይህን አይነት ነገር ደግሞ ያሻግረናል፣ ዘመንን ያሻግረናል፣ ክፉ ጊዜን ያሻግረናል፣ ከክፉ አመድ ያሻግረናል። ላይምሯችን ደግሞ ከመቸውን በላይ ከምንም በላይ ደግሞ ላይምሯችን ፍጹም እረፍትን ይሰጠናል፣ ጤናም ይሰጠናል። ቅጣቶችን በዚህም ሳይም ማለት ነው እና ለብቻ አደለም ኖር ማለት አንተ የምትፈልገውን መኪና የምትፈልገውን አይነት ነገር ብቻ አድርገህ በአንድ ትንሽ ጥላ ስር ለብቻ መቀመጥ መቻል አይደለም። ዓለም ሰፊ ነች፣ አገርም ሰፊ ነች። ህልሜንያ ኢትዮጵያ ውስጥ አምቦ ውስጥ ከአምቦ አልፈን ኢትዮጵያ ውስጥ ማለት ነው እና ሁሉንም ከጎዳና ላይ ሰዎች ማግባት ቢያቅተኝ በነዚህ በነረበል እንትን ውስጥ ያሉትን ህጻናት እና አረጋውያንን መግቢያ ያጡ አረጋውያንን መሰብሰብ እችላለሁ። እስክሰበስብ ደግሞ አላርፍም ብዬ ነው የማስበው። ዋናው ነገር ዓላማ ነው። እኔ ብር ተማብኜ ይዤ አይደለም የተነሳው። ኮሚት መንፌን ነው ያለኝን እወረውር አለው ብዬ ነው የተነሳው። ያለኝን እየወረወርኩኝ ነው። እግዚአብሔር ይጨምርበታል። ለአሜሪካ ድምፅ ናኮር ምልካ ካምቦ ናኮርንና እንግዳውን እዮኤልን እናመሰግናለን። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምፅ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። አሁንም ቆይታችሁ ከኛ ጋር ይሁን። አሁን ደግሞ በ በአሜሪካን ሀገር በቅርብ ጊዜያት የተከናወኑ ፖለቲካዊ ክስተቶች ዙሪያ ወደ ተጠናቀረ መሰናዶ ነው የምናልፈው። አሜሪካ በቅርብ ሳምንታት ውስጥ አበይት ፖለቲካዊ ክስተቶች ተመዝግበውባታል። ለምሳሌም የሕዝብ እንደራሴዎቹ መሰብሰቢያ ካፒታል ህንጻ በሰላማዊ ሰልፈኞች መወረሩና የአዲሱ ፕሬዝዳንት በዓለ ሹመት ጎልተው የሚነሱ የቅርብ ጊዜ ሁነቶች ናቸው። ለመሆኑ በእነዚህ ክስተቶች ዙሪያ ትውልደ ኢትዮጵያውያን ምን አስተያየት አላቸው? ሀብታሙ ስዩም የተወሰኑትን ሀሳብ አሰባስቧል። ወደዛው እንለፍ። ከሶስት ሳምንታት በፊት በርካታ ተቃውሞ ሰልፈኞች የአሜሪካ ኮንግረስ አባላት መደበኛ ስራቸውን እያከናወኑ በሚገኙበት ሰዓት ካፒታል ሂል የተባለውን ህንፃ ሰብረው በመግባት ያልተጠበቀ ትርምስ ፈጥረዋል። ያን ክስተት ባለማመን ከተመለከቱት መካከል አንዱ ሙሉ ብርሃን ነገሰ ነው። ባለፈው ረቡዕ በአሜሪካ መዲና ሲከሰት ባየሁት ነገር በጣም ደንግጫለሁ ምክንያቱም እንዲህ ያለ ነገር በዚህ ሀገር ውስጥ ይከሰታል ብዬ አላሰብኩም ነበር። ሰዎች ምክንያታዊ ይሆናሉ፣ የህግ አስከባሪ ተቋማትም ይህ እንዳይከሰት ይከላከላሉ ብዬ አስቤ ነበር። ግን ሰዎች ምክንያታዊ አልነበሩም፣ የህግ አስከባሪዎችም የተፈጠረውን ማስቆም አልቻሉም። ስለዚህ ይህ በአሜሪካ ውስጥ እየሆነ ነው ብዬ ለማመን ተስኖኛል። በሜሪላንድ ግዛት ውስጥ በሚገኝ የኮሚኒቲ ኮሌጅ ውስጥ በመምህርነት በማገልገል ላይ የሚገኘው ሙሉ ብርሃን ክስተቱ አስደንጋጭ ቢሆንም የአሜሪካ የዲሞክራሲ ሂደት አብቅቶለታል የሚያስበል እንዳልሆነ ይናገራል። የተፈጠሩ ስህተቶችን መጠገን ግን አስፈላጊ ነው ባይ ነው። አክቹዋሊ ማይ ኮንፊደንስ ኢን ዘ ዩ ኤስ ዲሞክራሲ ኢዝ ኖት አፌክትድ ማች። በእውነቱ በአሜሪካ ዲሞክራሲ ላይ ያለኝ እምነት ብዙም አልተነካም። ያልታሰቡ ችግሮች በየትኛውም ቦታ ሊከሰቱ ይችላሉ። ማንም ሰው ስህተቶች ስላለመፈጠራቸው ዋስትና ማግኘት አይችልም። የተፈጠረው ይስተካከላል ብዬ አምናለሁ። የአሜሪካ ዴሞክራሲ ወደ ቀደመው ደረጃው፣ ወደ ዓለም ተምሳሌትነቱ ይመለሳል። ነገሮች ወደ ነበሩበት ይመለሳሉ። ሲልቨር ስፕሪንግ በተሰኘው የሜሪላንድ ግዛት ክፍል ውስጥ የሚኖረው መንግስታዊ ባልሆነ የረድኤት ድርጅት ውስጥ የሚሰራው ግርማ ከበደ በበኩሉ ክስተቱ ከተፈጠረ ከሰዓታት በኋላ የሆነው ነገር በሀገሪቱ የአስተዳደር መዋቅር የነበረውን መተማመን እንደጨመረው ያውሳል። ከክስተቱ በኋላ የሕዝብ እንደራሴዎች ምክር ቤት በድጋሚ ተሰብስበው የሕዝብ ተወካዮችን ምርጫ ማጽደቅ መቻሉ የአሜሪካ ዲሞክራሲ ጠንካራና የተረጋጋ ስለመሆኑ ማሳያ ነው። በአሜሪካ ፖለቲካ ተቋማት ይበልጡን እንድተማመን ሆኛለሁ። የካፒታል ሂሉ ነውጥ መሰል ነገሮች እንዳይከሰቱ ምን መደረግ አለበት የሚል አዲስ ውይይት ቀስቅሷል። ለበርካታ ዓመታት በዩናይትድ ስቴትስ ውስጥ የኖረው ሙሉ ብርሃን ግለሰቦች ሊያደርጉት ስለሚገባው ለውጥ እንዲያስረዳል። አዝ አን ኢንዲቪጅዋል ኢን ዘ ፊውቸር አይ ዊል ትራይ ቱ በሚሰራጩ ሴራ ትንታኔዎች ላለመሳሳት ለወደፊቱ እንደ ግለሰብ መረጃን ከትክክለኛው ምንጭ ለማግኘት እጥራለሁ። ትክክለኛውን ሰው ለኃላፊነት መምረጤን አረጋግጣለሁ። ያልተገባ ሰው ስልጣን ሲይዝ ምን ሊፈጠር እንደሚችል ተመልክተናል። ተመሳሳይ ነገር እንዳይፈጠር ግለሰቦች ትክክለኛውን የህግ አውጪ የህዝብ እንደራሴ ስለመምረጣቸው ጥንቃቄ ማድረግ አለባቸው። So something similar won't happen again. United States Kasamant Bafit Addis President Schumallich. Addisu President Joe Biden, Kafitacho, Bozoevis Randamita Bikacho, Amun, Ramaka Bada, Addis Wasteader, Badar Gacho, Yalachun, Rmajoch, Agartuna. I the US democracy is still one of the, the strongest exemplary የዩናይትድ ስቴትስ ዲሞክራሲ አሁንም በዓለም ላይ በጥንካሬያቸው ምሳሌ ከሆኑት መካከል አንዱ ነው። ከፕሬዚደንታዊ ለውጥ በኋላም የአሜሪካ ዲሞክራሲ ተቋማት ተጠናክረው እንደሚቀጥሉ እምነት አለኝ። ተተኪው ፕሬዚደንት የተለያዩ ቡድኖችን ወደ አንድ ለማምጣት ይሰራሉ ብዬ አምናለሁ። ለአገሪቱ ችግር ፈውስ ለማምጣት፣ በማህበራዊ መገናኛዎች የሚሰራጩ ሀሰተኛ መረጃዎችን ጉዳይ እልባት ለመስጠት፣ እንዲሁም ለግጭቱ ምክንያት የሆኑ ጉዳዮች መፍትሄ ለማግኘት፣ በእነዚህ ጉዳዮች ላይ የሚሰሩ ይመስለኛል። በዩናይትድ ስቴትስ ውስጥ በርካታ ኢትዮጵያውያንና ትውልድ ኢትዮጵያውያን ይኖራሉ። የራሳቸውን አስተዋጽኦ እንዲያሳድሩ ከሰሞንኛ ሁኔታዎች ሊማሩ እንደሚገባ ያሳሰቡት ደግሞ በፖለቲካውና ማኅበራዊ ልማቱ እንቅስቃሴ ውስጥ የሚታወቁት ዶክተር ፍስሐሸቱ ናቸው። በማናቸውም የፖለቲካ ሂደት ውስጥ ራሳችንን የራሳችንን እጣፋንታ በሚወስኑ የፖለቲካ ሂደት ውስጥ ቀጥተኛ ተሳታፊ መሆን ምን ያህል ውጤታማ እንደሚያደርገን እኛ በተለይ ወጣቶቹ ትልልቅ ብዙ ጊዜ ማይሳተፉት ምርጫ ላይ ወጣቶቹ ናቸው። ከዚህ ብዙ ትምህርት መቅሰም አለባቸው ብዬ ነው ማስበው። እና እጣፋንታችን የሚወሰነው እኛ በምንሰጠው ድምፅ ነው። ስለዚህ በኋላ ችግሮች ከመጡ በኋላ አይተናል። እንግዲህ አራት ዓመት ሰው ኪላሪን አልመርጥም ብሎ አኩርፎ ቤቱ በመቀመጡ የገባንበትን እዳ የገባንበትን መከራ ሁላችንንም አይተነዋል እና ይሄ አይ ቲንክ ትልቅ ትምህርት ሊሰጠን የሚገባን ጉዳይ ሆኖ ከዚህ በኋላ በሚደረጉ ምርጫዎች በተለይ በተለይ ብዙዎቻችን ፕሬዚዳንታዊ ምርጫ ይመስለናል ትልቅ ወሳኝ አንድም ፕሬዚዳንት አሜሪካን አገር ያለው ኮንግረስ በቃ ሌምዳክ ምንም የማይሰራ ፕሬዚዳንት ሊያደርግ ይችላል። ከዚህ ምርጫ ሁልጊዜ ሎካል በየአካባቢዎችን የምናደርገው ምርጫ ነው ወሳኝ። አስተያየታቸውን ያጋሩንን በሙሉ በአድማጮች ስም እናመሰግናለን። በአሜሪካ ድምፅ ሀብታሙ ስዩም ሜሪላንድ። የከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ አሉላ ከበደ እና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረ እና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየንን ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰይ በለን መልካምሽ Like Johnny.